Voice of America በቂሊንጦ እስር ቤት ህይወቱ ያለፈው የአቶ አርማ ዋቄ የአሟሟት ሁኔታ እንዲጣራላቸው አባትዮ አቶ ዋቄ ማሙ ለፍርድ ቤት አቤቱታቸውን አቅርበዋል። ፍርድ ቤቱም ለአቤቱታቸው ውሳኔ ለመስጠት ተለዋጭ ቀጠሮ መስጠቱ ታውቋል። መለስካቸውማ ዝርዝር ይዟል። አቶ አርማይ ዋቄ መስከረም ሁለት ቀን 2010 ዓ ም በቅዱስ ጳውሎስ ሆስፒታል እንደሞተ የሚናገሩት አባቱ አቶ ዋቄ ማሙ የልጃቸው የአሟሟት ሁኔታ እንዲጣራላቸው ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሦስተኛ ወንጀል ችሎት አቤቱታቸውን አቀረቡ። አቶ ዋቄ ለቪኦኤ ዛሬ ስለ ልጃቸው አሟሟት እንደገለጹት ከሆነ አርማይ ዋቄ እንደሚባለው በኢንፌክሽን ምክንያት አልሞተም። አባቱ አቶ ዋቄ ማሞ አስከሬኑን ተረከብኩ ሲሉ ያዩትን ለቪኦኤ ዘርዝረዋል። እኔ ግን ከዛ ከቅዱስ ጳውሎስ ሚሊኒየም ሆስፒታል ሜዲካል ኮሌጅ ሆስፒታል ሳዋጣ አይሬሳውን ካፍቼ አይቼ ጭንቅላቱ አናት መሀሉ ላይ የፈረሰ መሆኑን፣ ሆዱ የተቀደደ መሆኑን፣ ሰውነቱ ያባበጠ መሆኑን አይቼ ነው የተረከብኩት። እኔም ራሴ አቶ ዋቄ ይህንኑ በትናንትናው ዕለትና ዛሬም ለፍርድ ቤት በዝርዝር እንደተናገሩ አስታውሰዋል። በተጨማሪም የሟቹ የአቶ አርማ የዋቄ ታናሽ ወንድም አቶ ቴዎድሮስ ዋቄ በአሁኑ ጊዜ የሚገኘው በዚሁ ማረሚያ ቤት መሆኑን ጠቅሰው ያላቸውን ፍራቻ በመግለጽ ፍርድ ቤቱ መተማመኛ እንዲሰጣቸው መጠየቃቸውን አቶ ዋቄ ማሞ ተናግረዋል። በዋናነት ለፍርድ ቤት ያቀረቡትን አቤቱታም ለቪኦኤ በሚከተለው ሁኔታ ገልጸዋል። የኢትዮጵያ ሕዝብ ሕግ ይፍረደኝ። ቀጥታ እኛ የተመታ መሆኑን ሆዱ ተቀዶ ተመልሶ የተሰፋ መሆኑን ጠቅላላ በእጃችን አለካንም ሬሳውንም እንትን ስንል ጓንት አድርገን በጥሩ በጥንቃቄ ነው ያስቀመጥ ነው። ገለልተኛ ኮሚቴ ተቋቁሞ ሬሳው እንደገና ወጥቶ ይመረመርልኛል። በኢንፌክሽን ነው የሞተ ቢባሉ እንኳን በባለሙያ በገለልተኛ ባለሙያ በስፔሻሊስት ተመርምሮ ጉዳዩ እንዲታወቅልኝ የኢትዮጵያ ሕዝብ ይህ እንዲፈርድ ልኝ ነው ቃሌን የሰጠው። ፍርድ ቤቱም አቤቱታውን ካዳመጠ በኋላ ትዕዛዝ ለማረሚያ ቤት እንዲሰጠ በመግለጽ ውሳኔውን ለማሰማት ለታህሳስ አምስት ቀን ሁለት ሺህ አስር አመተ ምህረት ቀጠሮ ይዟል። በሌላ በኩል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በነ ንግሥት ይርጋ የክስ መዝገብ አቃቤ ሕግ በመሠረተባቸው የሽብር ወንጀል ክስ ስድስቱም ተከሳሾች እንዲከላከሉ ብይን ሰጥተዋል። ተከሳሾች በጠበቆቻቸው አማካይነት በአቃቤ ሕግ የሰነድ ማስረጃ ላይ ተቃውሞ ቢያቀርቡም ፍርድ ቤቱ ተቃውሞውን አልፎ ተከሳሾቹ መከላከያቸውን እንደ ታህሳስ አስራ ሁለትና አስራ ሦስት ቀን ሁለት ሺ አስር ዓመተ ምህረት እንዲያቀርቡ ቀጠሮ ቆርጧል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ